በቅድሚያ አመሰግናለሁ አቶ ሲራክ። እስቲ በጆ ስለሚገኘውና ወደ ኢትዮጵያ ለመመለስ ስለወሰኑት ቅርስ ምንነት በአጭሩ ይግለጹልንም። እሺ፣ እኔም አመሰግናለሁ። በአስራ ስድስት ሀያ ስድስት በኢትዮጵያ አቆጣጠር በአጼ ፋሲለደስ ዘመነ መንግስት፣ አጼ ፋሲለደስ ዘውድ የጫኑበት ዓመተ ምሕረት ነው። በዛን ጊዜ ጎንደር የተሰራ ዘውድ ነው። ለመሆኑ ይሄ ቅርስ ወደ እርሶ እጅ እንዴት ሊገባ ቻለ? እንደሚታወቀው የኢትዮጵያ ልዩ ልዩ ጥንታዊ ቅርሶች በውጭ ዓለም በግለሰቦች እጅ ሳይቀር ይገኛሉ ና ይሄ ቅርስ ወደ እርሶ እጅ እንዴት ገባ? ብዙም ወደዛ መግባቱን እንኳን አልፈልግም፣ ወይዘሮ ሸዋዬ እግዚአብሔር ነው እጄ ላይ የጣለው የኢትዮጵያ አምላክ። እንግዲህ አሁን ደግሞ ጠቅላይ ሚኒስትር አብይ ስልጣን ከያዙ ጀምሮ መልካም ጊዜ የጀመርንበት መንገድ ስለሆነ እንዴት ነው በሰላም፣ በአንድነት፣ በፍቅር፣ በትብብር ወደፊት የምንሄደው ከሚለው ብንነሳ መልካም ይመስለኛል። እንደው ይሄ ቀጥታ ከቅርሱ ጋር ግንኙነት አለው ብለው ያምናሉ? ቅርሱን ለመመለስ የወሰንኩት ጠቅላይ ሚኒስትር አብይ ስልጣን እንደያዙ ወዲያውኑ ነው። ከዛ በፊት መመለሱ ትክክል አልመሰለኝም ነበር። ምክንያቱም እኔም ወደዛ ልመጣ ነበር ምክንያቱም ሀያ አንድ አመት ይሄ ቅርስ እጆ ላይ እንደተቀመጠ ነው ያነበብኩት። እና አሁን ለመመለስ እንዴት ወሰኑ ልሎት ነበር። ይቀጥሉ። እሺ፣ አዎ እንግዲህ መጀመሪያ እጄ ላይ እንደወደቀ ትልቅ ችግር ውስጥ ገባሁኝ። ምክንያቱም በዛን ጊዜ ላለው ስርዓት መመለሱ ትክክል አልመሰለኝም። በዛን ጊዜ ስለወጣ ለሌላ ደግሞ ሰው የሚሰጥ አይደለም። ምክንያቱም የኢትዮጵያ መሰረቷ ታሪካችን፣ ማንነታችን በአንድ ላይ አያት ቅድመ አያቶቻችን ህይወታቸውን ሰውተው የጠበቁት ቅርስ ነው እና እኛም ለልጆቻችን የምናስተላልፈው ማንነታቸውን የሚያውቁበት በመሆኑ የዛን ጊዜ የኢትዮጵያን ዲስካሽን ፎርም ነበር። ኢንተርኔት በጣም አዲስ ነበር የዛን ጊዜ እና እዛ ላይ ምን ይደረግ ኢትዮጵያውያን፣ እና ፕሮፌሰር አለሜ ሸቴ ነፍሳቸውን ይማረው እሳቸውን፣ ፕሮፌሰር ሪቻርድ ፓንክረስትን እሳቸውን ነፍሳቸውን ይማረው እና ወንድሜ ፕሮፌሰር ተከስተ ነጋሽን ባካችሁ ሀሳብ ስጡበት ብዬ ያው በክርስትና ስሜ ክንፈ ሚካኤል ብዬ ጽፍ ያወጣሁ ብዙም አጥጋቢ መልስ አላገኘሁበትም። ስለዚህ እንግዲህ ያለው ምርጫ ዝም ብሎ መጠበቅ ሆነ ግን ነገሮች እንዲህ እንደሚረዝሙ አውቅ ነበር። የዛን ጊዜ የነበረው መንግስት ዝም ብሎ ስልጣኑን እንደማይለቅ አውቅ ነበር። የኢትዮጵያ ፖለቲካን ከአርባ ዓመት በላይ ስለምከታተል ማድረግ የምችለው ምንድን ነው? እቃውን መጠበቅ። በተለይ ሁልጊዜ ጊዜ የምፈራው ከመነጠቅ አልፎ የሆላንድ መንግስት ያንን ነገር ካወቀና ከነጠቀኝ ምንድን ነው መልስ የሚሆነው ለኢትዮጵያ ህዝብ? እቤቴ ደግሞ እሳት ከተነሳ እንዴት ነው የማድነው? ምክንያቱም አንተ ባትነጥቃቸው ኖሮ አሁን ከገዙት ሰዎች ላይ ገዝተን ለወደፊቱ ትውልድ እናሳይ ነበር የሚለውም ያስጨንቃል። እና የዛኑ ጊዜ አንድ ኑዛዜ ጽፌ አስቀመጥኩኝ። ድንገት የአንድ ነገር በሆን ደግሞ እንዴት መደረግ እንደሚኖርበት እና መንግስት እስኪቀየር ድረስ መጠበቅ እንዳለብኝ ግን፣ እንትን ብያ ላቅ። እንደው እዚህ ጋር ላቋርጦት፣ አቶ ሲራክ፣ መንግስት ተቀየረ። እንደ ኢትዮጵያ ላይ ያንም የነበረው ኢህአዴግ ነው፣ አሁንም ኢህአዴግ ነው። አሁን እርስዎ መተማመን በውስጡ እንዲመጣ ያደረገው ምንድን ነው? ይህንን እንግዲህ በነጎርባቾቭ ማየት ነው የሚቻለው። ነጎርባቾቭ ሲነሱም አነሳሳቸውን ምን እንደተካሄደም በደንብ የተከታተልኩ ሰው ነኝ እና እንቁላል ከውጭ ሲሰበርና ጊዜው ደርሶ ጫጩቷ ስትወጣ ይለያያል። እና እኔ ወገኖቼን ላሳይ የምሞክረው ምንድን ነው ያለፈውን አርባ አምስት ዓመት በመከራ ነው የኖር ነው በጦርነት ነው የኖር ነው። ህዝብ ሲሰደድ ሲቸገር ነው ያየ ነው ሲታሰር ሲሰቃይ ነው ያየ ነው። ያ መቆም አለበት አንድ ቦታ ላይ። በሰላም መሄድ መቻል አለብን። መነጋገር መወያየት መቻል አለብን እና እኔ አሁን ጥሩ ጊዜ ላይ ነን። መንገዱን ጀምረናል። እሱን ይዘን እንቀጥል ባይ ነኝ። እና ለዚህ ነው አሁን ይሄን ቅርስ ወደ ኢትዮጵያ እንዲመለስ የወሰኑት። መቼ ሆን የሚመለሰው፣ ሀብትነቱ የኢትዮጵያና የኢትዮጵያ ህዝብ ነው። መመለስ እንዳለበት ምንም ጥርጣሬ ውስጥ መግባት የለብንም። እኔ በኢትዮጵያን ተደራድሬ አላውቅም። በኢትዮጵያ አንድነት፣ በኢትዮጵያ ነጻነት፣ ለኢትዮጵያ ጥሩ ከማሰብ መቼ እንደሚመለስ ገና ዛሬ ነው በይፋ የወጣሁት። ስለዚህ የኢትዮጵያ መንግስት ውሳኔ እጠብቃለሁ፣ ግን መመለስ አለበት፣ ይመለሳል። በጣም ነው የማመሰግነውት አቶ ሲራክ አስፋው። እኔም አመሰግናለሁ ወይዘሮ ሸዋዬ።